በፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ውሎ ላይ ያተኩራል። የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ሁለት ጋዜጠኞችን ጨምሮ በ19 የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት በተያያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላለፈ። ፍርድ ቤቱ ተከሳሾቹ የቅጣት አስተያየታቸውን በጽፈት ቤቱ በኩል እንዲያስገቡ ትእዛዝ ሰጥቶ ለፍርድ ውሳኔው ለታሳስ 25 ተለዋጅ ቀጠሮ ሰጥቷል። ጽዮን ግርማ በዛሬ ችሎት ተከሳሾችን ወክለው ችሎት የቆሙትን ጠበቃ አቶ ሰይድ አብደላን አነጋግራለች። በፌዴራል አቃቤ ህግ በሽብርተኝነት ክስ የተመሰረተባቸው ጋዜጠኛ ካሊድ መሐመድና ዳርሰማ ሶሪን ጨምሮ 19 ተከሳሾች ናቸው። 19 19ኛ ወንጀል ችሎት ታህሳስ 12 ቀን 2009 ዓ.ም በዋለው ችሎት ለዛሬ ቀጠሮ ሰጥቶ የነበረው አቃቤ ህግ ያቀረበውን ማስረጃ መርምሮ ተከሳሾቹ ጥፋተኛ ናቸው ወይም ጥፋተኛ አይደሉም የሚል ውሳኔ ለመስጠት ነበር። ተከሳሾቹ በአቃቤ ህግ የቀረበባቸው ክስ እንደሚያስረዳው በዋና ወንጀል ድርጊት በመካፈልና በአድማ በወንጀል ላይ ስምምነት በማድረግ ከራሳቸው አክራሪነትና አስተምህሮ ውጭ በሀገሪቱ ውስጥ ሌላ እምነት አስተሳሰብና አስተምህሮ መኖር የለበትም በሚል የእምነት ነፃነትን በሚቃረን ሁኔታ ሃይማኖታዊ መንግስት ማቋቋም የሚል ፖለቲካዊ ግብ ይዘው ሲንቀሳቀሱ ተይዘዋል የሚል ነበር። ፍርድ ቤቱ ይህንን ክስ በንባብ ካሰማ በኋላ ተከሳሾቹ ይህንን ዓላማ ይዘውም እነ አቡበከር አህመድ ኤልያስ ክድርና ሌሎች ተከሳሾች ከእስር ለማስፈታት አቅደው መንግስት ኮሚቴዎቻችንን በግፍ ስላሰራቸው ህዝበ ሙስሊሙን ወደ አመፅ አስገብተን የሽብር ተግባር በመፈጸም በመንግስት ላይ ጫና ማሳደር በሚል የመጅሊሱን አመራሮች እንዲቀየሩ ለማድረግ የተለያዩ የቅስቀሳ በራሪ ወረቀቶችን አዘጋጅተው በአዲስ አበባ በጅማና በወልቂጤ ከተሞች በመበተን እንዲሁም የተቃውሞ ሰልፎችን በማዘጋጀት የሽብር ድርጊት መፈጸማቸውን አቃቤ ሕግ ባቀረበው የሰነድ ማስረጃዎች ስላረጋገጠባቸው ጥፋተኛ ናቸው ሲል ፍርድ ቤቱ የጥፋተኝነት ውሳኔ አስተላልፏል። የዛሬውን የችሎት ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሰይድ አብደላን ማምሻውን አነጋግሬያቸው ነበር። ክሶ የተመሰረተባቸው አቡበከር አህመድ መዝገብና ኤልያስ ከድር መዝገብ የተከሰሱትን የሙስሊም ኮሚቴ አባላትም ታ እናስፈታለን ብላችሁ ተንቀሳቅሳችኋል። ይህንን ለማገዝ ወረቀት በትናችኋል። በተለያዩ መስኪኖች በተደረጉት ሰልፎች ተካፍላችኋል። በሚል በሽብርተኛ ድርጅት ውስጥ መሳተፍ የሚል ወንጀል ነው የተከሰሱበት። በዚሁ መሰረት ይህ ተረጋግጦባችኋል። የአቃቢ ሕግ ምስክር ይህንን አረጋግጧል። እናንተም የአቃቢ ሕግ ምስክር አይነት መከላከል አልፈልግም በማለት ስላላስተባበላችሁ ፍርድ ቤቱ ጥፋተኛ ብሏችኋል ብሎ ነው ዛሬም ከአንደኛ እስከ አስራ ስድስተኛ እና ከአስራ ስምንተኛ እስከ ሀያኛ ያሉ ተከሳሾችን ጥፋተኛ ያላቸው። አስራ ሰባተኛ ተከሳሽ ከዚህ በፊት ክሱ ተቋርጦላት ስለተፈታች ማለት ነው። ለማስታወስ ያህል ተከሳሾቹ አንከላከልም፣ መከላከያ አናቀርብም ያሉት ምክንያት ምንድን ነበር የጠቀሱት? ያው እነሱ አናቀርብም ያሉት ያው ለመከላከያ የሚጠቅሙን የሰነድ ማስረጃዎቻችን በአረሚያ ቤት ውስጥ ተቃጥሎብናል፣ እንዲሁም በፖሊሶችም ተወስዶብናል። በአረሚያ ቤት ውስጥ ያለው ራሱ አያያዝ በጣም አስቸጋሪ ስለሆነ እዚህ ቂሊንጦ ማረሚያ ቤት ለመቆየት መከላከያ ጊዜ ይወስዳል። ያንን ሁኔታ ቂሊንጦ ማረሚያ ቤት ቆይተን የመከላከያውን ሂደት ለመከታተል አንችልም፣ ከፍርድ ቤቱን የምንጠብቀው ነገር አይኖርም። ስለዚህ የመከላከል መብታችን ታልፎ ፍርድ ይሰጠን በማለት ነበር የጠየቁት። ከዚህ በፊት የቀረበባቸው ክስ ከምን ያህል እስከ ምን ያህል የእስር ጊዜ የሚያስቀጣ ነው። የተከሰሱበትም ያው ጥፋተኛ የተባሉበትም ጸረ ሽብር አዋጁ አንቀጽ ሰባት ንዑስ አንቀጽ አንድ ነው። ከአምስት አመት እስከ አስር አመት የሚያስቀጣ ነው። ያው የኛው ማክበጃም ሆነ ማቅለያን ሳይጨምር ነው። መነሻው አምስት አመት ነው። መድረሻው አስር አመት ነው። ይሄ ግን ያው ፍርድ ቤት ላይ ለሚተገበርበት ጊዜ ጠቅላይ ፍርድ ቤት የወጣ ማንዋል በዛ መሰረት የወንጀሉ አፈጻጸም ከባድ፣ መካከለኛ ወይም ቀላል ተብሎ ከተወሰነ በኋላ ምናልባት ማቅለያው የሚበዛ ከሆነ ከአምስት አመት በታችን የሆነበት ሁኔታም ሊሆን ሊኖር ይችላል ማለት ነው። አሁን የቅጣት ማቅለያ ወይም የቅጣት ማክበጃ አቅርበዋል። ፍርዱ ከመሰጠቱ በፊት ያው በጽሁፍ ከቀጠሮ በፊት እንድናስገባ ነው። ቀጠሮ የተቀጠረው ለታህሳስ ሀያ አምስት ነው። ከዛ በፊት በጽሁፍ እና ማስረጃዎቻችንን ከቀጠሮ በፊት እናስገባለን። አቃቢ ግን አለኝ የሚለውን ማክበጃ ያስገባል። በዚሁ መሰረት ከአስራ ሀያ አምስት ፍርድ ቤቱ ይህንን መርምሮ ቅጣቱ ይወስናል። ከእነዚህ ተከሳሾች ውስጥ የተወሰኑት ደግሞ ቄሊንጦ ማረሚያ ቤትን በማቃጠል ተከሰዋል። አይደለም ተከሰዋል። ምን ያህሎቹ ናቸው ከዚህ ውስጥ የተከሰሱት? የእሱስ ጉዳይ በምን ደረጃ ላይ ይገኛል? መቼ ነው ቀጠሯቸው? ያው ከዚህ በዚህ መዝገብ ውስጥ ያሉ ሶስት ተከሳሾች ተከሰዋል። ከዚሁ በዚሁ ተመሳሳይ ደግሞ መዝገብ በሌላ መዝገብ የተከሰሱ ሁለት ተከሳሾች አሉ። በአጠቃላይ በሙስሊሙ ጉዳይ አምስት ተከሳሾች ነው በማቃጠል ተጠርጥረው የተከሰሱት። ከዚህ በፊት ክሱ ተሰምቶ ለታህሳስ አስራ አራት ለመጪው አርብ ነው የተቀጠረው። እነሱ ጠበቃ የሚያቆሙና የማያቆሙ ማቆም የማይፈልጉ ወይም መንግስት እንዲያቆምላቸው የሚፈልጉ ተከሳሾች ሰላሳ ስምንት ተከሳሾች ናቸው። ከዚህ ውስጥ ባለፈው ቀጠሮ ሰባት ሰው ብቻ ነው ጠበቃ የቆመለት። እነዚህ ተከሳሾች ባለፈው ለፍርድ ቤቱ ለአስራ ዘጠነኛ ወንጀል ችሎት አቤቱታ እንዳቀረቡ ዘግበን ነበረ። እርስንም መሰረት አድርገን አቤቱታው አለአግባብ ከፍተኛ ድብደባና የማሰቃየት ተግባር ተፈጽሞብናል የሚለው አቤቱታ እንዳቀረቡ በሱ ላይ ፍርድ ቤቱ ያለው ነገር አለ ዛሬ በዚህ ላይ ያው ከዚህ በፊት በቃል ስለሆነ የቀረበው ፍርድ ቤቱ በጽሁፍ ይቀብልኝ ብሎ በጽሁፍ ገብቷል ምናልባት ይሄ በጽሁፍ የገባው ላይ በሚቀጥለው ቀጠሮ ቅጣት በሚወስንበት ጊዜ የሚለው ነገር ይኖራል ብለን እንጠብቃለን በጽሁፍ አስገብተናል በጣም አመሰግናለው ጊዜ እርስጥልኝ አቶ ሰይድ እሺ እኔም አመሰግናለሁ